እስራኤል ለአይሁድም ለሙስሊሞችም የጋራ በሆነው ቅዱስና የአምልኮ ስፍራ ላይ የብረት መለያ መፈተሻ መሳሪያዎችን የማቆም እርምጃዋን ብትቀይርም በአካባቢው ያለው ውጥረት አሁንም እንደ በረታ መሆኑ ተዘግቧል። ሪፖርተራችን ሮበርት በርገር ከኢየሩሳሌም ያጠናቅረውን ዘገባ ትዝታ በላቸው ታቀርባለች። በፍልስጤማውያኑ ዘንድ የመረረ ተቃውሞ ያስነሳውን አይሁድ የጽዮን ኮረብታ በሚሉትና በአሮጌይቱ ኢየሩሳሌም በሚገኘው ለሙስልሞች ቅዱስ የአምልኮ ስፍራ በሆነው አልአክሳ መስጊድ ላይ እስራኤል የተከለቻቸውን የፍተሻ መሳሪያዎች ነቃቅላለች። የፍተሻ መሳሪያዎቹ የተተከሉት ጠመንጃ አንጋች አረቦች ከሁለት ሳምንታት በፊት ወደ ግቢው ዘልቀው ሁለት እስራኤላን ፖሊሶችን ከገደሉ በኋላ ነበር። ፍልስጤማኑ የተቆጡት እስራኤል የእምነት ነፃነትን ረግጣለች፣ በእስልምና እምነት ሶስተኛው ቅዱስ ስፍራ የሆነውን አካባቢ በኃይል ለመቆጣጠር እየሞከረች ነው በሚል ነው። በኋላም ፍልስጤማውያኑ ሙስሊሞች በፍተሻ መሳሪያዎች ውስጥ አናልፍም ብለው ወደ መስጊዱ በሚያስገቡ መንገዶች ላይ ዘርግተው በመጸለይና መስገድ በመጀመራቸው ውጥረትና ግጭቶች ተቀጣጠሩ። ትልአቪቭ የሚገኙት የአሜሪካ አምባሳደር ዴቪድ ፍሪማን ጣልቃ ገብተው የመስጊዱ የበላይ ጠባቂ በሆነችው በዮርዳኖስና በእስራኤል መካከል መሸምገል ጀመሩ። አንዳንድ ጊዜ ነገሮችን ቀድሞ መገኘት አስፈላጊ ነው። ያንን ያደረግን ይመስለኛል። ብዙ ወሬ ሳና በዛና ከመጋረጃ በዝተጀርባ ካደረግነው ብርቱ ስራ በኋላ ሁኔታዎችን ፈጥንን አርግበናል። ይሁን እንጂ አጠቃላዩ ሁኔታ ጨርሶ አልረገበም። የፍተሻ መሣሪያዎቹ ቢነሱም ከፍተኛ ጥራት ባላቸው ካሜራዎች መተካታቸው ሙስለም ባለስልጣናቱን አላስደሰተም። በመሆኑም ፍልስጤማውያኑ ወደ መስጊዱ እንዳይገቡ አሳስበዋል። ሁሉም ነገር ውጥረቱ ከመቀስቀሱ በፊት ወደ ነበረበት ሁኔታ እንዲመለስ ነው ፍልስጤማዊው ባለስልጣን ናቢል ሻጥ የሚናገሩት። ካሜራዎቹም ሆኑ ሌላ ማንኛውም አይነት የደህንነት እርምጃ ሙስሊሞቹን የሚያዋርድና ጨርሶ ተቀባይነት የሌለው ነው ብለዋል። ፍልስጤማውያኑ በአካባቢው ጸጥታ እንዲመለስ አይፈልጉም ሲሉ የሚወነጅሉት የእስራኤል ካቢኔ ሚኒስትር ዩቫል ስቴይኔትዚ እስራኤል እሺ ብላ እጅ ብትሰጥም ፍልስጤማውያኑ ግን በሙስሊሞችና በአይሁዶች መካከል የሃይማኖት ጦርነት ለመጫር እየጣሩ ናቸው ሲሉ ከሰዋል።